ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን። ሰላም እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ መቶ ቀናት ሞልቷቸዋል። በዚህ ወቅት ምን አሳኩ ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ። ገና በስብህ ናቸው። በጣም ፈገግ ያሉ ፀሐያማ ሰው ስለሆኑ ይህንም ኩርምት ያለ ጭብጭብ ግግ ያለ አገር ላይ አንዣቦ የነበረውን ነገር አደጋ ለመመለስ ችለዋል። የመጀመሪያው የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው አያሌው ሁለተኛው ደግሞ በዩናይትድ ስቴትስ በኬተሪንግ ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር እዝቅኤል ገቢሳ ናቸው። የጠቅላይ ሚኒስትሩን አንድ መቶ ቀናት ዛሬ እንገመግማለን። በሌላ ዜና ኢትዮጵያና ኤርትራ የፈረሟቸውን የሰላም ስምምነቶች ተከትሎ ቴሌ አገልግሎት መስጠት ጀምሯል። ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች ፕላስ ሁለት ዘጠና አንድ አድርገው ከዛ ሰባት አድርገው ከዛ ደግሞ የሞባይል ቁጥሩን ማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ ፕላስ ሁለት ዘጠና አንድ አድርገው ከዛ አንድ አስገብተው ከዛ መደበኛ ስልክ ቁጥሩን አስከትለው መደወል ይችላሉ። ሄሎ አስመራ ማለት ነው። ከዛ በኋላ የኢትዮጵያ አየር መንገድም ወደ አስመራ በሚቀጥለው ሳምንት እንደዚሁ በረራ እንደሚጀምር ገልጿል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማ ተሻገሩ። ዜና እናስቀድም። ለምሽቱ ዜናዎች ተመልሰን መጥተናል። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም ስምምነት እንደምታደንቅ የውጭ ጉዳይ ሚኒስትሯ ማይክ ፖሜ አስታወቁ። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ዛሬ ባወጣውና ባሰራጨው መግለጫ ሀገረ ኤርትራና የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሐምሌ አንድ ቀን ሁለት ሺ አስር ዓመተ ምሕረት ለሰላምና ለጸጥታ ያሳዩትን ቁርጠኝነት በደስታ ትቀበላለች ሲሉ የውጭ ጉዳይ ሚኒስትሩ ያስተላለፉት መልእክት ሰፍሯል። ይህ የኢትዮጵያና የኤርትራ የጋራ መግለጫ ለ20 ዓመታት የዘለቀውን ግጭት በተሳካ ሁኔታ እንዲያበቃ ማድረጉም የውጭ ጉዳይ ሚኒስትር ፖሜ አመልክተዋል። ሚኒስትሩ አክለው የኢትዮጵያው ጠቅላይ ሚኒስትር አብይና የኤርትራው ፕሬዚዳንት ኢሳያስ ዜጎቻቸውን ወደ ሰላም፣ ብልጽግናና የፖለቲካ ለውጦች ለመምራት ላሳዩት ድፍረት የተሞላው እርምጃ አድናቆታችንን እንገልጻለን ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሀገሪቱ ከፍተኛ ፍርድ ቤት ዳኝነት ያቀረቧቸው ብሬት ካቫኖ በሴናተሮች ተቀባይነት ለማግኘት ሲሉ እያንዳንዳቸውን ማነጋገር ይጀምራሉ። ሪፐብሊካናውያንና ዴሞክራት የህግ መወሰኛ ምክር ቤት አባላት የካቫናውን ስያሜ ለማጽደቅ ወይም ላለማጽደቅ በሚደረገው ትግል አመለካከታቸውን እየገለጹ ነው። ትራምፕ ካቫናውን ሰይመው ለምክር ቤቱ ያቀረቡት ጡረታ ሊወጡ ያቀዱትን አንቶኒ ኬኔዲን ለመተካት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት ራሳቸውን ለመከላከል በቂ ገንዘብ አያወጡም በማለታቸው የአውሮፓ ካውንስል ፕሬዚዳንት ዶናልድ ትራምፕ ታክስ ጠንካራ ምላሽ ሰጥተዋል። የዩናይትድ ስቴትስ ከአውሮፓ ሕብረት የተሻለ ወዳጅ የላትምም አይኖራትም፣ ሲሉ በትዊተር ገጻቸው ላይ አስፍረዋል። ለመከላከያው ሩሲያ ከምታወጣው በላይ የቻይናን ያህል እናወጣለን፣ ሲሉም አክለዋል። ይህ ለጸጥታችን እንደሚጠቅም አይጠራጠሩም የሚል ተስፋ አለኝ። ስለ ቻይናና ሩሲያ ግን በሙሉ ልብ እንደዛ ለማለት አይቻልም ብለዋል። የቱርክ ፕሬዚዳንት ረጃብ ጣይብ ኤርዶዋን ነገ ብራስልስ ውስጥ በሚካሄደው የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ጉባኤ ላይ ከምዕራባውያናቻቸው ጋር ይገናኛሉ። ቱርክ ከሩሲያ ጋር ያላትን ግንኙነት እያጠበቀች በመሆኗ ለወታደራዊ ውህደቱ ባላት ቁርጠኝነት ላይ ጥያቄ እየተነሳባት ነው። አጥፍቶ ጠፊው ከፓኪስታን ጋር በሚዋሰን ድንበር አጠገብ ናንጋሃር ክፍለ ሀገር መዲና ጃላላባድ ላይ በሚገኝ የጸጥታ ጥበቃ ኬላ ላይ የታጠቀውን ፈንጃ ፈነዳ። ከሞቱት መካከል ስምንት ሲቪሎች እና ሁለት የአፍጋኒስታን የስለላ አገልግሎት ሰራተኞች እንደሚገኙባቸው የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል። በመጨረሻም አንድ መልካም ዜና አሰምተናችሁ እንሰናበታለን በውሃ ተሞልቶ በ ተጥለቀለቀው የታይላንድ ዋሻ ውስጥ ከሁለት ሳምንታት በላይ መውጫ ጥተው የቆዩት የኳስ ተጫዋች ልጆችና አሰልጣኛቸው በሙሉ ከዋሻው ለማስወጣት ተችሏል። ሁሉም ልጆች በደህና እንደወጡ ተገልጿል። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። Gabina VOA, let's cross boundaries together. ቀዳሚው ዘገባችን የጽዮን ግርማ ነው የሚሆነው። ለኢትዮጵያ የዴሞክራሲያዊ ሂደት ትንሣኤ፣ ለፖለቲካዋ ችግሮች መፍትሄ ይሆናሉ የሚል እምነት በብዙዎች የተጣለባቸው ሰው ወደ መንበረ መራሄ መንግሥቱ ከዘለቁ እነሆ ዛሬ አንድ መቶ ቀን አስቆጠሩ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አራት ኪሎ ላይ ያሳለፏቸውን መቶ ቀናት በአብዛኛው ሰበር በሰበር ዜና እያደራረቡ ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳልፈዋቸዋል። የኢትዮጵያን ብቻ ሳይሆን መሪ የሆኑ የዓለማችንን ዜና አውታሮች ሁሉ አጨናንቀዋል። ለመሆኑ ምን ይሆን የተሠራው ባለፉት መቶ ቀናት? ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል? ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ትዳስሰዋለች። ኢትዮጵያ አደባባይ ላይ የወጣ ከፍተኛ ችግርና የፖለቲካ ለመረጋጋት ፊት ለፊቷ ተጋርጦ እለት ተዕለት በቀውስ ውስጥ በወደቀችበት ጊዜ ሰኞ መጋቢት 24 ቀን 2010 ዓ ም ወጣቱ ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ሲጨብጡ የሕዝብ ተወካዮች ምክር ቤት የተሰማው ጭብጨባ በሌሎች ብዙ ኢትዮጵያውያን ቤትም ጭምር ተሰምቶ ነበር። በመክፈቻ ዕለት ያደረጉት በኢህአዴግ መሪዎች ያልተለመደው የንግግር አቀራረባቸው ደግሞ የብዙዎቹን ትኩረት የሳበ ተስፋም የተሰጠው ነበር። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ ዕድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል። ያለፉትን መቶ ቀናት የዳሰሱት በአዲስ አበባ ዩኒቨርሲቲ የሥነ ጥበብና ዲዛይን ትምህርት ቤት የታሪክና የሥነ ጥበብ መምህሩ አቶ አበባዋ እያሌው የጠቅላይ ሚኒስትር ዶክተር አብይ አህመድ የበጎ ተግባራቸው ጅማሬ የተበላሸውን የፖለቲካ ንግግርን ከመቀየር የተነሳ ነው ይላሉ። አንድ መሪ ለህዝቡ ሲናገር በህዝቡ በሚገባው ቋንቋ መናገራቸው እንጂ ለፖለቲከኞች በሚገባው ለካድሬው በሚገባው ወይንም ደግሞ ለትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው። ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲም ማስፈን ከየትኛውም ሀገር በላይ ለእኛ የህልውና ጉዳይ እንደሆነ እናምናለን። ዴሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለህዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ ጠቅላይ ሚኒስትሩ ባለፉት አንድ መቶ ቀናት ያከናወኗቸው ተግባራት በቀላሉ የሚዘረዘሩ ሳይሆኑ እያንዳንዳቸው በስፋት ትንታኔ የሚያስፈልጋቸው መሆኑንም ገልጸው በሀገሪቱ እንዲሰፍን ያደረጉት የእርቅ መንፈስ ከፊት ለፊት አፍጦ የነበረውን የግጭት ስጋት ያስተነፈሰ ነው ብለውታል። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል፣ መጠቀም ያስፈልጋል። ያንን እድል እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ አጠፋ ነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ። ለሰበብ ችግር አልነበረውም። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ እያሱ ሲወርዱ ጃኖ ያርገውታል ጃንዌ ሲወርዱ መንግስቱ አድርጎታል። በየዘመን ሆኗል፣ አልጠቀመንም። መቆም አለበት አንድ ቦታ። በይቅርታ ሰው ጭንቅላቱ መቀየር አለበት። ለዘላለም እንደማይኖር አውቆ በህግና በህግ ብቻ መግዛት፣ ማስተዳደር፣ መቀየር መቻል አለበት። የእርቅ መንፈስ መፍጠር ማለት ከብዙ ነገሮች እሳቸው ከወሰዷቸው እርምጃዎች የሚነሱ ናቸው። አንደኛ የፖለቲካ እስረኞችን መፍታታቸው ነው። ፖለቲካ እስረኞችን እኛ ጋዜጠኞችን፣ ሌሎችንም ሁሉ በሀገር የፖለቲካ እኮ ይመለከተኛል፣ የሀገር የፖለቲካ ያገባኛል፣ በዚህ በኩል ተበድያለሁ፣ ይሄ አልተስተካከለም፣ በዚህ በኩል ፍርድ ተጓድሏል ያሉትን ሰዎች ይሄን በመናገራቸው ብቻ በመታሰራቸው፣ ለአገሪቱ በመቆርቆራቸው በመታሰራቸው እነዚህም መፍታታቸው ለእርቅ ፖለቲካ እና ምናልባትም ደግሞ ለወደፊቱ የሀገራችን የፖለቲካ መስተካከል መደዳድል ፈጥረዋል። ሌላ እንደገና ስናነሳ እቺ አገር እንግዲህ አንተ እከሌ ነህ እከሌ ብሄር ትባላለህ፣ ክልልህ እዚያ ጋ ነው። አንተ ደግሞ የዚህ ሀገር ተወላጅ ነህ፣ ስለዚህ ድንበርህም እዚያ ላይ ነው። ትከራከርም፣ ስለ ብሄር ተከራከር እንጂ አልፎ ተርፎ ስለ ኢትዮጵያ ያገባህም ነገር የለም የተባለውን ነገር እሳቸው የለም የኢትዮጵያ ህልውና የሚቆመው ሁላችን ተባብረን ስንኖር ነው። ሁላችን እንደ አንድ ስናስብ ነው ብለው ይሄንን የአንድነት ስሜት የኢትዮጵያዊነት ስሜት ለመጀመሪያ ጊዜ እንግዲህ ከሀያ ሰባት አመታት በኋላ ሰማ ነው። ይሄን ትልቅ ስኬት ነው። ሌላው እንግዲህ የአካባቢውን ሰላም ለማስተካከል የወሰዱት እርምጃ ነው። እሳቸው የመጡበት ወቅት እንግዲህ እንዳለመታደል ሆኖ ምንድን ነው አንደኛ ለሀያ ሰባት አመታት የቆየው ይሄ ብሔር ላይ እንደገና መለያየት ላይ ያተኮሩ ፖለቲካዎች በአንዳንድ ክልሎች ደግሞ የድንበርም ጥያቄ ይሄ ይገባኛል፣ ይሄ ይገባኛል ልክ አንድ ብሔር የሚኖርበትን መሬት ጠፍጥፎ እንደሰራው ሁሉ የዚማ ባለቤት እኔ ነኝ፣ ከዚህ ክልል ጀምሮ ያለውን የዛፉም፣ የመሬቱም፣ የአፈሩም፣ የቋጥኙም፣ የድንጋዩም ባለቤት እኔ ነኝ የሚል አስተሳሰብ ነበረ። ብዙ ሰዎች እሳቸው ስልጣናቸውን በያዙበት ወቅት ላይ እናንተ እዚህ አትኖሩም፣ እናንተ የዚህ ክልል አይደላቸውም እየተባሉ የተፈናቀሉበት የተሰደዱበት፣ ንብረታቸው የተወረሰበት፣ የወደመበት ጊዜ ነበረ። በዛ መሀል ላይ ምንድነው ያደረጉት? እንግዲህ ለመቶ ቀናትቸው መርሃግብራቸው እንኳን ሊወሰድ እንደ ጠቅላይ ሚኒስትር ማለት ነው። አብዛኛውን ጊዜ ያጠፉት በምንድን ነው? ወደ አፋር ክልል በመሄድ ወደ ቤንሻንጉል በመሄድ ወደ ባህር ዳር በመሄድ ወደ ጎንደር በመሄድ ወደ አዋሳ በመሄድ እነዚህ እነዚህን ያን ሁሉ አድርገው፣ በየሄዱበት ግን ደስ የሚል አንድ ነገር አለ። እያንዳንዱ እዛ የሚኖር ትግራይም ይሁን ቤንሻንጉልም ይሁን አዋሳም ይሁን ባህር ዳርም ይሁን ጋምቤላም ይሁን የለም፣ ኢትዮጵያ ውስጥ እኮ እናንተ አላችሁበት። ቤንሻንጉል ሲሄዱ እሚያነሱታል። በታሪክ እኮ ሸኮ ጀኔ ማለት እኮ በኢትዮጵያ ታሪክ ውስጥ ይሄ ቦታ ያለው ነው፣ ይሄ ስፍራ ያለው ነው። የግር ኳሱም አልቀራቸውም። ጋምቤላ ሲሄዱ የኮሪያ ዘመቻውም አልቀራቸውም። ይሄ ቦታ ያላችሁ ነው። አንድን አገር አገር ወደ ማሰኘት ዝም ብለን ድንገት የተፈጠርንና ወይም ደግሞ አሁን አይ እኔ አኝዋክ ነኝ እኔ አማራ ነኝ፣ እኔ ደግሞ ትግሬ ነኝ እንድንል ሳይሆን ኢትዮጵያዊ ስሜት፣ ኢትዮጵያዊ አንድነት እና ያ ደግሞ አንድ ላይ ሆነን ልናመጣ የምንችለውን ለውጥ አስተጋብተዋል። ይሄ ትልቅ ለውጥ ነው። አቶ አበባው በህዝብ ተወካዮች ምክር ቤት ውስጥ የታየው የለውጥ ሁኔታ በቀላሉ ሊታለፍ የሚገባው አይደለም ባይ ናቸው። ኢትዮጵያ ታሪክ ውስጥ ፓርላማ ከአስራ ዘጠኝ ሀያ አንድ ነው ሀያ ሁለት ተጀምሮ ፓርላማ ማለት የሀገሪቱ ከፍተኛ የውሳኔ ሰጪ አካል ነው። በኃይለ ሥላሴ ይሁን በደርግም ይሁን ሸንጎ የተባለው በዚህ በኢህአዴግ ዘመንም ማለት ነው። አሁን ትልቁ ሁለት ሰው ባያስተውላቸው ነገሮችም ሽረዋል እሳቸው። አንደኛው ማንኛውም ጠቅላይ ሚኒስትሩ ይሁን የሚኒስትር ቦታ የያዘ ይሁን እዛ ጋ የህዝብ ተወካይ ነው ተብሎ ህዝብን ወደ ኋላ አድርጎ አይነገርም። በአቶ መለስ ዜናዊን ጊዜም በአቶ ኃይለማርያም ደሳለኝ ጊዜም ምንድነው ቁጭ ይሉና የህዝብ ተወካዮችን ከጀርባው አርገው አርገው ይናገራሉ። ለማን ነው የሚናገሩት? ለአፈ ጉባኤው? ለህዝብ እኮ ነው የሚናገሩት። ትልቁ የቀየሩት ነገር ከሹመታቸው ቀን ጀምሮ ማለት ነው ቁመው የህዝብ ተወካዮችን በደንብ ተናገሩ፣ መልዕክት አስተላለፉ። የህዝብ ተወካዮችን ሲናገሩ ለሀገሪቱ ነው ማለት ነው፣ ለሚወክሏቸውም ነው። ሁሉም ይከታተላል። ይሄ ትልቅ ለውጥ ነው። ከዛ በኋላ ባደረጓቸው ደግሞ ሁለት የፓርላማ ሪፖርቶች እና ንግግሮች ሪፖርቶቹን ቁመው አቀረቡ። ከዛ በኋላ ቁጭ ብለው ጥያቄ ፊት ለፊት መለሱ። እንደዚህ ነው የሚሆነው። አንድ ይሄ ትልቅ ስርዓት ነው። ሁለተኛ ደግሞ ፓርላማው ሙት ፓርላማ ነበር። የሞተ ፓርላማ ምንድን ነው? አንደኛ አይ እያንዳንዱ ተመራጭ እዛ ጋር የሚያስበው ለወክሎ ለላከው ፓርቲ ነው እንጂ ወክሎ ለላከው ህዝብ አይደለም። ፓርቲ ቢልከውም ማለት ነው። እኔ ባልመርጠውም እኔ የምርጫ ክልል ላይ የተመረጠ አንድ የህዝብ ተወካይ የሚደግፈውን ፓርቲ የተወዳደርለትን ፓርቲ ብቻ ሳይሆን የኔንም ድምፅ ማሰማት መቻል አለበት። በዚህ በኩል በእርግጥ ይቀራል፣ ግን ፓርላማው እሳቸው ከተሾሙ ጊዜ ጀምሮ እንደው ነፍስ ዘራበት በተወሰነ ፓርላማው የጭቅጭቅ መድረክ መሆን መቻል አለበት በኢህአዴግ አስተዳደር ውስጥ የነበረውን የነውር አስተዳደርና የአንድን ፓርቲ ጥቅም ለማስጠበቅ የተዋቀረውን አሰራር በግልጽ በእውነተኝነትና ፊት ለፊት በመናገር ለመቀየር ያላቸውን ቁርጠኝነት በንግግራቸውና በተወሰነ መልኩም በተግባራቸው አሳይተዋል ብለዋል። የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው። በዩናይትድ ስቴትስ ውስጥ በሚችጋን ግዛት በካተሪንግ ዩኒቨርሲቲ የታሪክ ፕሮፌሰሩ ህዝቅኤል ጋቢሳ የጠቅላይ ሚኒስትሩን ጉዞ በሶስት ከፍለው ይዳሰሱታል። ገና በስብህ ናቸው። በጣም ፈገግ ያሉ ፀሐይ አመሰስ ስለሆኑ ይህንም ኩርምት ያለ ጭብግግ ያለ ሀገር ላይ አንዣቦ የነበረውን ነገር አደጋ ለመመለስ ችለዋል። በዚህ በኩል ከረዥማ ያላቸው ናቸው። ሰዎችን በማቀፍ በተለያዩ የኢትዮጵያ ክፍሎች አለባበስ በመመልበስ ተዝቆ በማያልቅ ጉልበት ያላቸው የሚመስሉ ትጉ ሰራተኛ በመሆን በንግግር፣ በፍቅር፣ በአንድነት፣ በመተሳሰብ በመሄድ በዚህ ናቸው። አንደኛ በኢትዮጵያ ውስጥ አዲስ ቀን እንደሆነ አሳይተዋል። ከአደጋ ከአንዣብ በአደጋ አደጋ መልሰዋል። አንደኛ ይሄ ነው። ሁለተኛ ኢትዮጵያን ከእስር የፈ ሀገሪቷን ከእስር እየፈቱ ያሉ ነው የሚመስለው። ብዙዎችን ከእስር ፈተዋል፣ በሺ የሚቆጠሩትን አይነኩም የተባሉ ነገር ግን የግፍ ምሳሌ የሆኑትን ታላላቅ ባለስልጣኖች አስወግደዋል። መከላከያውና የአገሪቱን የጸጥታ ክፍል ለመለወጥ ከፍተኛ ለውጥም አምጥተዋል። በስራ ላይ ያሉትን ንዝህላነት የሚያሳዩ ሰዎችን ዛሬ ሾማቸውን ነገ እንኳን ለማስወገድ ወደኋላ አይሉም። የአስቸኳይ ጊዜ አዋጁን ማንሳታቸው፣ የምህረት ጊዜ አዋጁ እንዲወጣ ማድረጋቸው፣ በጸረ ሽብርነት የተፈረጁትን ድርጅቶች ነፃ ማድረጋቸው፣ በኢትዮጵያ ውስጥ አሳዳጅና ተሳዳጅ የለም የሚለው ቃላቸውን በተግባር መተርጎማቸው፣ ይሄ ሁሉ ኢትዮጵያን ከእስር ቤት እየፈቱ ያሉ ይመስለኛል። በፖሊሲ ደረጃ ስለ ፕራይቬታይዜሽን ከፍተኛ እርምጃ ነው። ወደዛ መሄድ የኢኮኖሚ ፖሊሲ ላይ ለውጥ ነው የሚያሳየው። የህግ ሴክተሩን፣ የመከላከያና የደህንነቱን ሴክተር ለመለወጥ የወሰዷቸው እርምጃዎች እና ተስፋ የሰጧቸውን በፖሊሲ ደረጃ የሚታይ ነው። ከሁሉ በላይ ደግሞ የኤርትራ ጉዳይ ላይ ያደረጉት ከፍተኛ ጥረት ዋጋ ያለው ለዛሬ ብቻ ሰላም ለማምጣት ብቻ ሳይሆን ለአካባቢ ሁሉም ደግሞ ራዕይ የሚሰጥ ኢትዮጵያም፣ ኤርትራያም፣ ሌሎችም በዛ አካባቢ በአፍሪካ ቀንድ ያሉ ሀገሮች በሰላም በመተሳሰብ ቢኖሩ እድገት የጋራ እድገት፣ የጋራ ብልጽግና ሊኖር እንደሚችል ራዕይም አሳይተዋል። ከአንድ መቶ ቀናቶች የሚነሱት የወደፊቱ ቀናቶች ምን ይጠብቃቸዋል ብያቸዋለሁ። ለአዲስ አበባ ዩኒቨርሲቲ አቶ አበባው አሁንም እሳቸው ስልጣን ከያዙ በኋላ ብዙ ነገር ቢሞክሩም በየቦታውም እየሄዱ የአንድነት ስሜት እንዲመጣ ቢያደርጉም በተለያዩ ምክንያቶች አንዳንዶቹ ያው እንግዲህ ጥማቸው የተነካባቸውም አሉ። ሁለተኛ ደግሞ እንደው መመዝበር ሁሉ ወደፊት የማይታያቸው አሉ። እነዛ በሚተነኩሱት ትንኮሳ አሁንም በየክልሎቹ የሰዎች መፈናቀል፣ ሰዎች በማንነታቸው በብሔራቸው ብቻ የመፈናቀል አለ እዚህ ላይ ጠንከር ያለ እርምጃ ያስፈልጋል ይሄ የእሳቸው ብቻ ሳይሆን የክልል መንግስታትን መሆን አለበት ነገራችን ላይ አንድ ይሄ ነው የሚቀረው ሁለተኛው ነገር ምንድን ነው የውጭ ዲፕሎማሲው ነው የውጭ ዲፕሎማሲው ብለን ስንወስድ ትልቁ ነገር ምንድን ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ ብቻ ሳውዲ እየሄዱ ሱዳን እየሄዱ አይደለም የሀገሪቱን የዲፕሎማሲ ግንኙነት የሚያሻሽሉት በየሀገሩ የተሾሙ የተሰየሙ አምባሳደሮች ስራቸውን መስራት አለባቸው። ከወቅቱ ጋር መጓዝ አለባቸው። የሀገሪቱን ምትሄድበትን ፈተናዋን ሁሉ መረዳት አለባቸው። ግን አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው አብዛኛዎቹ ወይም ደግሞ የታመሙ ጡረታ የወጡ ካድሬዎች ናቸው። እነዚህ ለሀገሪቱ ኢንቨስትመንት ይስባሉ? ሀገሪቱን በመልካም ሁኔታ ያስተገጽታ ይገልጻሉ? ወይንም ደግሞ አይ ኢትዮጵያ እኮ እንደዚህ አይነት ሀገር ናት፣ ይሄን አይነት አጋጣሚ አለ፣ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲው በኩል ትልቅ እርምጃ መውሰድ አለባቸው። ሶስተኛው ምንድን ነው የደህንነት መስሪያ ቤቱ እንደገና ይሄ የፖሊስ መስሪያ ቤቱ እና የመከላከያ ሀይሉ ምንድን ነው ኒውትራላይዝ መደረግ አለበት። ለረጅም ጊዜ ምንድን ነው ሲደረግ የነበረው በዚህ የፖለቲካ ስልጠና ነው ሲሰጥ የነበረው። ያ የፖለቲካ ስልጠና ደግሞ የሀገሪቱን የተለያየ ሁኔታ፣ የተለያየ የፖለቲካ ፍላጎትና ሀሳብ ያላቸውን ታሳቢ አድርጎ ሳይሆን የአንድን ፓርቲ ፍላጎት፣ የአንድን ፓርቲ የርዕዮተ ዓለም አስተሳሰብ እና የአንድን ፓርቲ አመለካከት አድርጎ ስለነበረ ሹምሽሮች ብቻ አይበቁም እዚህ ጋር በደህንነት መስሪያ ቤቱም በፖሊስ ኃይሉም በመከላከያ ኃይሉም ምንድን ነው እነዚህን ድሮ የተሰሩትን አይ ለአንድ ፓርቲ የመቆሙን ነገር እንደገና ይታይበትና ከተቻለም ደግሞ ማለት ነው፣ አይ ሕገ መንግስት ማለት ይሄ ነው፣ መሪ ማለት ይሄ ነው ምርጫችን ማለት ይሄ ነው። ይሄ ማለት ብለው ይሄን ማስተካከል አለባቸው። በተጨማሪ እንግዲህ ትልቁ ነገር የሚቀረው የምርጫ ቦርድን እንደገና የማዋቀር ስራ መደረግ አለበት። ምርጫ ቦርድ ሙሉ ለሙሉ ነጻ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት። ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ፣ ሳውዲ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ ከሀያ አመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል። ጽዮንን፣ ለዘገባው እናመሰግናለን። የጠቅላይ ሚኒስትር አብይ አህመድን አንድ መቶ የስልጣን ቀናት በነገው ዝግጅታችን ተከታይ ምሁራንን እንደዚሁም አስቀድማ ያነጋገራቻቸውን ምሁራን ይዘን የምናቀርብ ይሆናል። በምሽቱ ዝግጅታችንም ከምሽቱ ሶስት ሰዓት ላይ እንድትከታተሉ እንጋብዛለን። በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ እንደዚሁም ፌስቡክ ላይ አት ቪኦኤ አማሐሪክ ላይ ሙሉ ዝግጅቱን መከታተል ትችላላችሁ። ሙዚቃን እንጋብዛችሁ። Altyazı M.K. Love you. Yeah, yeah. የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ይሆናል የምናልፈው ከሀያ ዓመታት የስልክ መስመር መቋረጥ በኋላ ኢትዮጵያና ኤርትራ ያሉ ሰዎች በስልክ መስመር መነጋገር ከጀመሩ ሁለት ቀናት ተቆጥረዋል። የተነፋፈቁ ቤተሰቦች፣ ጓደኛሞች፣ ጎረቤቶች በሀያ ዓመታቸው ድምጻቸውን ለመስማት በቅተዋል። እንዲያውም በማህበረሰብ ድረገጾች ሄሎ በ አስራ ዘጠኝ ዘጠና ዓመተ ምህረት ሚስኮላ አግኝቼ ነው የሚሉ መልእክቶችም እየተላለፉ ነው። ይህንን በማስመልከት የኢትዮ ቴሌኮም ቃል አቀባይ አቶ አብዱራህማን አህመድን ማስታወት አድረገዋል፣ ነግራቸዋለች። ያው መስመሩ ተጀምሯል፣ ከኢትዮጵያ ወደ ኤርትራም ከኤርትራም ወደ ኢትዮጵያ የሚደረጉ ጥሪዎች ማለት ነው። ይሄ ማለት በሁለቱም በሞባይል አገልግሎት በመደበኛውም ስልክ መደወል ይቻላል። ወደዛ ለመደወል አሁን ከኢትዮጵያ ፕላስ ሁለት ዘጠና አንድ ነው ያው አካባቢ መለያ ወይም ኤሪያ ኮዱ። ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች ፕላስ ሁለት ዘጠና አንድ አድርገው ከዛ ሰባት አድርገው ከዛ ደግሞ የሞባይል ቁጥሩን በማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ ፕላስ ሁለት ዘጠና አንድ አድግዶ ከዛ አንድ አስገብተው ከዛ መደበኛ ስልክ ቁጥሩን አስከትለው መደወል ይችላሉ ስለዚህ ወደ ሞባይልም ወደ መደበኛውም ስልክ ነው አገልግሎት የተጀመረው ታሪፉስ ምን ያህል ነው የሚሆነው ታሪፉ እንግዲህ እስካሁን ያለን ሶስት የታሪፍ ዞን አለ የአፍሪካ የአውሮፕ እና የአሜሪካና የኤዥያ አሁን በአፍሪካ የታሪፍ ዞን ውስጥ ነው ታሪፉ የተቀመጠው ይሄ ማለት በደቂቃ አስር ብር ከሀያ ዘጠኝ ሳንቲም ባትም ጨምሮ ማለት ነው። ወደ ኤርትራ ሲደውል ወደ ሞባይልም ሲደውሉ ወደ መደበኛውም ስልክ ሲደውሉ አንድ ነው ታሪፉ አስር ብር ከሀያ ዘጠኝ ሳንቲም በታሪፍ ዞናችን ባለው ነው አሁን እየሰራን ያለ ነው እንጂ በቀጣይ የሚታዩ ነገሮች አሉ። የሁለቱ ሀገር ህዝቦች ካለው ቅርርብ እና ደግሞ ይሄ ደግሞ ትልቅ ታሪካዊ ነገር ከመሆኑ አንጻር በሁለት መልኩ የሚታይ ነው። አሁን የመጀመሪያው አሁን ያለው ያለውን እንግዲህ የደስታውን ምክንያት በማድረግ የሚሰሩ ነገሮች አሉ። እዛ ደግሞ በቀጣይ ደግሞ ታሪፉንም ራሱ የማየት ነገር በቀጣይ የሚታይ ነገር ነው። አሁን ግን ያለው ታሪፍ እየተገለገልንበት ያለው ታሪፍ ነው ተግባራዊ የሆነ በስንት አመተ ምህረት ነበረ ከኤርትራ ጋር የነበረው የስልክ መስመር የተዘጋው ወይም የተቋረጠው የመስመር ግንኙነቱ የተቋረጠው በአስራ ዘጠኝ ዘጠና አመተ ምህረት ነው በኢትዮጵያ አቆጣጠር አሁን እንግዲህ መስመሩ ተከፍቷል መቼ ነው የተከፈተው አዎ መስመሩ እንግዲህ ከትላንት ወዲያ ጀምሮ ነው የተከፈተው በሁለቱም ሳይድ ማለት ነው የመስመር ልውውጡ ምን ያህል ነው የሚደዋወለው ሰው እንደ እናንተ ዳታው አላችሁ አሁ እንግዲህ ገና መጀመሩ ነው ይሄ አሁን ምን ያህል ነው የሚለውን ትራፊኩን ሜጀር ማድረግ ይጠይቃል። ኢንካሚንግ እና አውትጎይንግ ትራፊክ ነው ያለው። እሱን ሜጀር አድርጎ ይሄን ያህል ነው የሚለው ነገር መመዘን ይጠይቃል። ነገር ግን ኢንካሚንግ ጥሪውም በአውትጎይንግ ጥሪው ብዙ ነው ጥሪው። እንዳልኩሽ ይሄን ያህል ነው ብሎ እንትን ለማለት ትራፊኩን ሜጀር ማድረግ ያስፈልጋል። ማለት በሁለት ሳይድ ነው ኢንካሚንግ ትራፊክ አለ አድጎን ትራፊክ አለ ማለት ወደ ኢትዮጵያ የሚመጣ ጥሪ አለ። ከዛ ደግሞ ከኢትዮጵያ ደግሞ የሚወጣ ወደ ኤርትራ የሚሄድ ጥሪ አለ። ሰው ተለያይቶ ተራርቆ ሲገናኝ ስልክ በጣም ትልቅ ዋጋ አለው እና እርስዎ መናገር የሚፈልጉት ነገር ካለ በዚህ አጋጣሚ አው እንግዲህ ይሄ ትልቅ ታሪክ ታሪካዊ ወቅት ነው ለኢትዮጵያም ለኤርትራም እና ይሄ እንግዲህ ወደ ወደ ሰው ስናመጣው ሰዋዊ ስናደርገው። ከዘጠና አመተ ምህረት ጀምሮ ያልተገናኘ ነው። አሁን በዚህ ሁለት ቀን እንኳን ውስጥ ያየናቸው ነገሮች በጣም የሚገርሙ ነገሮች ናቸው። እዛን ጊዜ ጀምሮ ለእነዚህ አመታት ያልተገናኙ ቤተሰቦች ናቸው እየተገናኙ ያሉትና የምናየው እና ይሄ እንግዲህ የሚያሳየው ነገር አሁን ያው ከዘመኑ አንጻር ከመረጃ ዘመን ነው ከሱ አንጻር እንደ አገልግሎት ሰጪ ስናየው በቃ ፕራክቲካሊ መሬት ላይ ያለው ነገር ወደ ሰው ስናመጣው ነው ምን የምናየው ነው። ይሄ ታሪካዊ ከመሆኑም ሌላ ይሄም ራሱ አሁን በእነዚህ በሁለት ቀናት በተከፈቱት እያየነው ለነው ነገር ሰው ምን ያህል በዛ ነው ያህል ዓመታት ሰው ስንል እንግዲህ አባትና አባትና ልጅ ወንድምና እህት እንደዚህ ያጋጠሙ ናቸው። አሁን በእነዚህ ሁለት ቀኖች ሲገናኙ ያለው የሚሰጠው ስዕል ትንሽ ለየት ያለ ነው እና ታሪካዊ፣ ታሪክ ነው። እሺ። በጣም ነው ማመሰግነው፣ አቶ አብዱራህማን። እሺ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አዎ በፌስቡክ ቀጭን ሽቦ ደግሞ እኛም ማነጋገር ለምትፈልጉ አት ቪኦኤ አማሪክ ላይ ታገኙናላችሁ። በትዊተርም እንዲሁ ሀሽታግ ጋቢና ቪወን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማግዜናን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበረ ነው። እንደዚሁም የቴክኒክ መሐንዲሳችን ታላቁ ሱሌ ታራዋሌ እናመሰግን አብሮን ነበረ። መልካም ምሽት። በነገ ጉዞ እንገናኝ። So in radon is a